የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ እና ሰማያዊ ፓርቲ የፖለቲካ ተቃዋሚ ድርጅቶች በልዩ ልዩ ወቅታዊ ጉዳዮች ዙሪያ በጽሑፍ ያወጡትን መግለጫ አሰራጭተዋል። የአመራር አባላቶቻቸው ለጋዜጠኞች ማብራሪያም ሰጥተውበታል። የፖለቲካ ፓርቲዎቹ ባሰባሰቡት መረጃ መሠረት በኦሮሚያ ክልል በተቃውሞ የእንቅስቃሴ ምክንያት 292 ዜጎች እንደተገደሉ እና 41 ደግሞ ገና ተለይተው ያልታወቁ በድምሩ 333 መሆናቸውን ዘርዝሯል። እንዲሁም በመናገሻዋ ከተማ ሰሞኑን ሕገ ወጥ ግንባታዎች ናቸው ተብለው በተለያዩ አካባቢዎች የዜጎችን መኖሪያ ቤቶች የማፍረስ ዘመቻዎች እየተካሄዱ መሆናቸውንና የመድረክና የሰማያዊ ፓርቲ አባላትም የዘመቻው ሰለባ መሆናቸውን ጽሑፉ ይገልጻል። የሀገሪቱ አመራር የዜጎችን መብቶች የመጠበቅ ኃላፊነት አለበት፣ በአፍሪካም ደረጃ ያጸደቀው ቻርት ነው በማለት በንባብ ካስምት ውስጥ የህዝብ ጉዳይ ዋና ኃላፊ አቶ ገብሩ ገብረ ማርያም ያሰማሉ። ኢትዮጵያ የተቀበለችውን የአፍሪካ የሰዎችና የህዝቦች መብቶች ቻርተር አንቀጽ ሁለት አንድ ሁሉም ህዝቦች የራሳቸውን የፖለቲካ አቋም ይወስናሉ፣ ኢኮኖሚያዊና ማህበራዊ ልማታቸውን ራሳቸው በነጻነት በመረጡት ፖሊሲ መሰረት ያካሂዳሉ የሚለውንም የጣሱ መሆናቸውን በማጤንም ጭምር ነው። በአዲስ አበባ ከተማ በሕገ ወጥነት ቤት ገንብተዋል የተባሉት ዜጎችን በሚመለከት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከቀረበላቸው ጥያቄዎች በመነሳት ካሰሙት ውስጥ ሁሉም በዚህ አገር ገብሮ ምኖር ታክስ ከፋይ የሆነ ህዝብ ነው። መሬት የህዝብና የመንግስት ነው። ህገ መንግስቱ ምሎ አይደለም። በራሱ ባለቤት የሆነው ህዝብ እንደ ጠላት የምታዩበትና አንዳንዱ የምናገረውን ስንሰማ ልብ ይነካል። የቀን ስራ እየሰራሁ አጠራቀምኳትን ዘቤን እኮ ላ ላይ ያዋልኩበት ዝም ብሎ ወደ ጨረቃ እንደሚባለው ሜዳ አይቶ ዝም ብሎ የሰራ እኮ ህዝብ አይደለም። ገዝቶ ነው የገዘው፣ ከማን ነው የመሸጥ መብት አለኝ። ሰው እዚህ ሀገር ቤት መሸጥ ይችላልም እንዴ? ህጉ እኮ ቤትን አትሸጥም አይለ መሬት አትሸጥም ነው። ሙሉ ተጋብላችሁ ብታዩ እነዚህ ፈረሰባችሁ የተባሉት ሁሉ አስር ቆርቆሮ ሀያ ቆርቆሮ ምናምን የምታህል ነገር እንደ ሰርቪስ ተሰርቶ ነው የተሸጠላቸው። የህልና ዳኝነት የምተው ነገር ነው። እርግጠኛ ለመሆን በምንናገረው ያንን ሁሉ ጥረት አድርገናል። ህዝባችን በዜግነቱ እየተዋረደ ድግነት ክብሩም እየተነካ ነው የምለው አባሎቻችን ላይ ብቻ አይደለም ያተኩር ነው። ሰላም በደፈረሰበት በጎረቤት ሀገሮች ስላለው ሁኔታ ደግሞ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ከጥያቄ በመነሳት ያሰሙት። አፍጋኒስታን ውስጥ የሞተውን የአሜሪካ ወታደር ቁጥር በቃል እናውቀዋለን። የጠፋውንም ገንዘብ መጠን እናውቀዋለን። የኢትዮጵያን ወንድሞችን ግን ሶማሌ ውስጥ ስንት ሰሞተብን፣ ስንት ገንዘብ አወጣን? ኢትዮጵያ በታሪኳ ማንም ሀገር ውስጥ ገብታ የራሷን ለኋላዊነትም አስደፍራታል። ኢትዮጵያና ኤርትራ ወንድማማቸው የነበሩ ሀገሮችን አንድ ላይ የነበሩ ሰዎችን ሁለት ሀገር አድርገው ከህዝባቸው ጋር አንዳንድ ቅራኔ በመጣባቸው ቁጥር ወደዚህ ወደዛ እያሉ የኢትዮጵያንም ሆነ የኤርትራን ወጣቶችን የሚማግዱበትን ነገር እውነት እንነጋገር ከተባለ ኃላፊነት ያለበት አይደለም። ግራ ቀኙን ለማስተናገድ በኢፌድሪ የሰብአዊ መብት ኮሚሽን በኩል በዚህ ጉዳይ ላይ የሚመለከታቸው ለማነጋገር በስብሰባ ላይ መሆናቸውን ስለተገለጸልኝ ላስተናግድ አልተቻለኝም። ሆኖም የመድረክ ፕሬዚዳንቱ ፕሮፌሰር በየነ ጴጥሮስ በማጠቃለያቸው ያሰሙት የህሊና ሰዎችም ሆነን መኖር ስለከበደን አንድ ነገር ማለት አለብን። በኢትዮጵያ ምድር በየከተማው ቤት ሰሩት ዜጎች ሁሉ በነጻ መሬት እየተረከቡ በሚኖሩበት አገር ይህንን ወንጀል ነው ብሎ ያለ ካሳ እና መጠለያም ሳያዘጋጅ ሜዳ ላይ የሚጥለው ስርዓት መቼም ቃላት ያጥሩናል። ዜጎቻችን ህይወታቸውን እስከሚሰጡ ድረስ ያለውን ስርዓት ሳይፈሩ ለመብታቸው ታግሏል። ጌታቸው ተድላይ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ